ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በኢትዮጵያ ሰዓት አቆጣጠር በየሳምንቱ ቅዳሜ ከምሽቱ 3 ሰዓት እስከ 4 ሰዓት በ19ና በ22 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። በቀን በቀን ከአንድ ሺ ሁለት መቶ እስከ አንድ ሺ ሶስት መቶ ምግብ ሰርቭ እናደርጋለን። አበኛ ያለ ሰው አይዲ ካርድ አሳየ ምንድ ነው እንትንህ ማንህ ምናምናን በሩ ክፍት ነው። ማንኛውን ሰው በዚህ በኩል መጥቶ ተስተናግዶ መሄድ ይችላል። አቶ አክሊሉ ወንዳፍረው ይባላሉ ጉድ ሼፐርድ ሚኒስትሪስ የተባለው ምግባረ ሰናይ ድርጅት ምክትል ዲሬክተር ናቸው። በድርጅታቸው ስራና ተያያዥ ርዕሶች ዙሪያ ተወያይተዋል። ዜናውን ተከትሎ ይቀርባል። የምሽቱ ምርጥ ምርጥ የእንግሊዝኛ ዜማዎች ቅንብር የሙዚቃ ቃናም ይከተላል። ቀዳሜ፣ ህዳር 30 2010 ዓ ም ጤና ስጥልኝ። እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ከቴክኒክ አቀናባሪ ንጉሡ ታምሬ ጋር አስተናጋጃችሁ አሉላ ከበደ ነኝ። እስከ ምሽቱ አራት ሰዓት በመስተንግዶ አብሬያቸው አመሻለሁ። አሁን የሰዓቱን ያለም ዜና። ጤና ይስጥልኝ። ክቡራትና ክቡራን አድማጮች እንደምናመሻችሁ። ዜናውን የማሰማችሁ ሶሎሞን አባተ ነኝ። ቴክኒሻኑ ሲድራክ ፍራንክሊን በስቱዲዮ መሳሪያዎች ላይ ይገኛል። እስላማዊ መንግሥት ቡድንን ጠራርጎ ለማስወጣት ለሦስት ዓመታት የተካሄደው ውጊያ በድል ተጠናቋል ሲሉ የኢራቅ ጠቅላይ ሚኒስትር ሃይደር አል አባዲ ዛሬ አስታወቁ። ወታደሮቻችን በኢራቅና በሶሪያ መካከል ያለውን ወሰን ሙሉ በሙሉ ተቆጣጥረዋል። ከእስላማዊ መንግሥት ቡድን ጋር የተካሄደው ጦርነትም በዚያው መደምደሙን አበስራለሁ ብለዋል። የኢራቁ ጠቅላይ ሚኒስትር ዛሬ ባግዳድ ላይ ለጋዜጠኞች በሰጡት መግለጫ፣ እስላማዊ መንግሥት ቡድን የዛሬ ሶስት ዓመት አንድ ሶስተኛ የሚሆነውን የኢራቅን መሬት ተቆጣጥሮ ራሱን የኢራቅን መንግሥት ሕልውና አደጋ ላይ ጥሎ እንደነበር ይታወሳል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ኢየሩሳሌም የእስራኤል ዋና ከተማ ነች ሲሉ ይፋ እውቅና ከሰጡና የሀገራቸውን ኤምባሲ ወደዚያው ለማዛወር የሚያስችል መመሪያ ካሳለፉ ወዲህ ጋዛ ሰርጥ ውስጥ በተቀሰቀሰው ዐመፅ ሐማስ ወደ እስራኤል ለተኮሳቸው ሮኬቶች የእስራኤል አየር ኃይል በሰጠው አጸፋ ሁለት ሰው ተገደለ። ሁለት ተዋጊዎች በድብደባው መገደላቸውን ሐማስ ራሱን ተናግሯል። የድብደባው ኢላማዎች ሁለት የመሳሪያ ማምረቻ ቦታዎች፣ አንድ የትጥቅ ማከማቻና አንድ ወታደራዊ ግቢ እንደነበሩ የእስራኤል ጦር አስታውቋል። ያንኑ የትራምፕን ውሳኔና እርምጃን በመቃወም በዓለም ዙሪያ በብዙ የእስልምና እምነት ተከታዮች ዘንድ ትናንት አርብ አሜሪካን የሚያወግዙ ሰልፎች የተካሄዱ ሲሆን የቁጣ ቀናት በተባሉት የተቃውሞ እንቅስቃሴዎች ምክንያት ጋዛ ውስጥ ከእስራኤል ወታደሮች ጋር በተፈጠረ ግጭት አንድ የሰላሳ ዓመት ዕድሜ ያለው ፍልስጤማዊ ተገድሏል። የትናንትናዎቹ ሰልፎች የተካሄዱት ኢራቅ፣ ዮርዳኖስ፣ ሶሪያ፣ ፓኪስታን፣ ሊባኖስ፣ ማሌዥያና ኢንዶኔዥያ ውስጥ ሲሆን አስራ ሁለት አገሮች አባል የሆኑበት አረብ ሊግም በጉዳዩ ላይ የጋራ አቋም ለመያዝ በሚል ለዛሬ ስብሰባ ጠርቶ ነበር። ደቡባዊ ካሊፎርኒያ ውስጥ የተቀጣጠለውና ሳምንቱን በሙሉ በስድስት የተለያዩ አካባቢዎች የተስፋፋው ሰደድ እሳት ሁለት መቶ አስር ሺህ ሰው ማፈናቀሉን ባለሥልጣናቱ አስታወቁ። ምንም እንኳ የእሳት ተከላካዮቹ ቡድኖች ሰደዱን በተወሰነ ደረጃ እየተቆጣጠሩት ነው ቢባልም ወደ 670 ካሬ ኪሎ ሜትር የሚሆን አካባቢ በቃጠሎውም መለብለቡንና ቢያንስ 500 የሚሆኑ ግንባታዎች መውደማቸውን ዘገባዎች ጠቁመዋል። በአካባቢው እየተጎዳ ያለው እጅግ የበረታው ሳንታ በአካባቢው እየነጎደ ያለው እጅግ የበረታው ሳንታ አና የሚባለው ንፋስ ዛሬ በሰዓት 64 ኪሎ ሜትሮች ፍጥነት እየተምዘገዘገ እንደሆነና ይህ ፍጥነት ነገ በእጅጉ ጨምሮ ወደ 80 ኪሎ ሜትር በሰዓት እንደሚደርስ ታውቀዋል። በካሊፎርኒያ ላይ ፌዴራል እርዳታ እንዲሰጥ ፕሬዚደንት ትራምፕ ትናንት ትዕዛዝ ሰጥተዋል። በሌላ በኩል ደቡባዊ ካሊፎርኒያ ውስጥ ለተከሰተው ለዚሁ ሰደድ ከምክንያቶቹ አንዱ የሰሜን ዋልታው የአርክቲክ አካባቢ አየር በፈጣን ሁኔታ እየተለዋወጠ መምጣት እንደሆነ እንደሚያምኑ ቁጥራቸው የበዛ ሳይንቲስቶች እየተናገሩ ነው። የዩናይትድ ስቴትስ ብሔራዊ የኤሮኖቲክስና የጠፈር አስተዳደር ናሳ ወደ ግሪንላንድ ሰሞኑን ልኮት የነበረው ቡድን የውቅያኖሱን ውሃ ሙቀትና ጨዋማነት የባህሩን ወለል ቅርጽና ጥልቀትም ከመረመረ በኋላ በአካባቢው ያለውን የበረዶ ግግር እየበላው ወይም እያቀለጠው መሆኑን የሚናገር ድምዳሜ ላይ ደርሷል። የግሪንላንድና በአካባቢው ያሉት የበረዶ ግግሮች አሁን ባለው ፍጥነት መቅለጣቸውን የሚቀጥሉ ከሆነ በዓለም ዙሪያ እጅግ በርካታ ከተሞችን ለመንቀልና ለማዛወር እንገደዳለን ሲሉ ሎስ አንጀለስ አቅራቢያ የሚገኘው የናሳ ላቦራቶሪ ባልደረባና ተመራማሪ ጆሽ ዊሊስ ለቪኦኤ ተናግረዋል። ሰሜን ኮሪያና የተባበሩት መንግስታት ድርጅት በተከታታይ ለመገናኘት ተስማሙ። ስምምነቱ የመንግስታቱ ድርጅት የፖለቲካ ጉዳዮች ረዳት ዋና ጸሐፊ ጄፍሪ ፌልትማን የፒዮንግያን ጉብኝት ውጤት ነው ሲል የሰሜን ኮሪያ መንግስታዊ የዜና ወኪል ኬሲኤንኤ አመልክቷል። ሙስናን ለመቆጣጠር በዓለም ዙሪያ የበረታ ጥረት እየተደረገ መሆኑ ቢነገርም አሁንም በቢሊዮኖች ዶላሮች የሚቆጠር ገንዘብ ከአፍሪቃ በሕገወጥ መንገድ እየወጣ መሆኑ ተገለጸ። ለዜና የተያዘው ሰዓት አበቃ። በማጠቃለያ እንገናኛለን። እስከዛው አብራችሁን ቆዩ። ጤና አድማጮች የምትከታተሉት በ19 ና በ22 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ከቴክኒክ አቀናባሪ የንጉሡ ታምሬ ጋር አስተናጋጃችሁ አሉላ ከበደ ነኝ። እስከ ምሽቱ አራት ሰዓት የሚዘልቀው የቅዳሜ ህዳር 30 2010 ዓ ም ዝግጅታችን በሰዓቱ ያለም ዜና ጀምሯል። አሁን ወደ ቀዳሚው ዝግጅት ነው የምንሸጋግረው የውይይት ክፍለ ጊዜ በትላንትናው ምሽት ጀመር እንዳደረግነው ከአንድ ምግባረ ሰናይ ድርጅት ነው የምናስተዋውቃችሁ። አዲሱ በትላንቱ ምሽት ቀዳሚ ዝግጅቱ ከምክትል ዋና ስራ አስኪያጁ ጋር ሲያስተዋውቀን ድርጅቱ ምን አይነት ስራዎችን እንደሚሰራና አጠቃላይም የተቋቋሙበትን ዓላማ ገልጸውልናል። የውስጥ እንቅስቃሴውን ሊያስተዋውቁን ሲጀምሩ ነበርና የምሽቱን ውይይታቸውን የገታ ነው። ዛሬም ወደዚያው ወደ ቀሪው ውይይት አመሰግናለሁ አሉላ። ከእምነት ተቋምነቱ ይበልጥ በበጎ አድራጎት ተግባር ላይ ያተኮረው ጉድ ሸፐርድ ሚኒስትሪስ ምን ምን አገልግሎት ነው የሚሰጠው? ትናንት እንዳልነው ስሙ ሲነገር የሃይማኖት ተቋም ይመስላል። ዳሩ ግን ከሃይማኖት ድርጅትነት ወጣ ያለ የየዕለት ተግባሩም ነዳያንን፣ ቤት አልባዎችን፣ በልዩ ልዩ ደዌ የተያዙ ሰዎችን፣ የሱስ ተገዢዎችንና በዚሁ ጠንቅ ኑሯቸው፣ ቤታቸው፣ ትዳራቸው የፈረሰባቸውን መታደግ ነው። ጠቅለል አድርጎ ለማስቀመጥ ከእምነት ተቋምነቱ ይበልጥ ያተኮረው በበጎ አድራጎት ድርጅትነቱ ነው። ትናንት ከምክትል ዋና ሥራ አስኪያጁ ከአቶ አክሊሉ ወንዳፈረው ጋር የጀመርነውን ውይይት በሰዓት ምክንያት የገታ ነው። የድርጅቱን አሰራርና ውስጣዊ እንቅስቃሴ እየተዘዋወርን ልናይ ስንል ነበር። እንቀጥል። አቶ አክሊሉ ዛሬ በጣም ጥሩ። ከዚህ ከእኔ ካለሁበት ቦታ እንትን ልበልህ ይርሶ ቢሮ አስተዳደር ቢሮ አካባቢ ነው። የተጎዱ መንገድ አዳሪዎችን እናግዛለን። ይሄ እንግዲህ የምታየው ክፍሎች ማንኛውም መንገድ ላይ ተዳዳሪ የሆነ ሰው ክፍት የሆነ ሸልተር ነው። ዘጠና አምስት አልጋዎች አሉን። ማንኛውም መንገድ ላይ ያለ መኝታ የለኝም የሚል ሰው መጥቶ እዚህ መጠለል ይችላል። በየቀኑ የሚመጡት እነዚህ ቤት ወይም ሆምለስ ቤት ሌላቸው ሰዎች አዎ እንደፈለጉ እዚህ መምጣት ይችላሉ። በየቀኑ በሚመጡበት ዕለት አሁን እንደምታየው እዚህ ውስጥ እንግዲህ እያንዳንዳቸው የመኝታ ቦታ ይሰጣቸዋል። አንዳንዶቹ ክፍሎች የራሳቸው ለየ ብቻ ነው። አንዳንዶቹ ግፋ ቢል ሁለት ሰው ነው በአንድ ክፍል ውስጥ የሚኖረው። የየራሳቸው አልጋ አላቸው። እያንዳንዳቸው ንጹህ የሆነ በየእለቱ የሚቀየር ልብስ፣ የትራስ ልብስ፣ አንሶላ ይሰጣቸዋል። በጣም ንጹህ የሆነ እና ንጹህና ክብር ያለው እንቅልፍ እንዲተኙ የምንችለውን ሁሉ እናደርጋለን። እዚህኛው ክፍል ያሉት ደግሞ በሙሉ የምታያቸው የማማከሪያ የካውንስለሮች አማካሪዎች ክፍሎች ናቸው። እዚህ ውስጥ ሁለት አይነት አለ። የቤት ጉዳይ እና መልሰ ማቋቋም አማካሪዎች ሃውዚንግ ኤንድ ሪሰትልመንት እንለዋለን ሰራተኞች አሉ። እነሱ ስራቸው እያንዳንዱን በግል አግኝተን እያንዳንዱን ጎዳና ተዳዳሪ ማለት ነው ቤት ፍለጋ፣ የሕክምና ሌላስ እርዳታ ያስፈልጋል ወይ ብለን እንጠይቃለን። ችግሩ ምንድን ነው፣ ለምንድን ነው መንገድ ላይ ያለው፣ ለምንድን ነው እራሱን ሊችል ያልቻለው የሚለውን ከሱ ጋር በመስራት የሚፈልገውን ያክል ጊዜ ወስዶ ሰውን ከመንገድ ተዳዳሪነት ወጥቶ እራሱን እንዲችል ቤት እንዲያገኝ ገቢ እንዲያገኝ ህክምናም ከሆነ ጤናው እንዲስተካከል ከዛ በኋላ ቤቱን ካገኘ በኋላ ደግሞ ቀጣይ የሆነ እስከ ሁለት ዓመት ድረስ የሚደርስ አፍተር ኬር እንለዋለን። ቀጣይ የሆነ ድጋፍ ለሁለት ዓመት ያክል እናካሂዳለን። ይሄ ስራ ይዞ እስኪደራጅ ማለት በደንብ በደንብ እስኪይዝ እና ስራ ማፈላለግ ጭምር የእኛ ሰራተኞች ተግባር ነው ማለት ነው። ወደ ሁለት መቶ ሁለት መቶ ሰላሳ ሰው በአመት በአመት ከመንገድ ከጎዳና ተዳዳሪነት ወደ ራሱን የቻለ ይቻለ አትሊስት ቤት እንዲኖረው የምናደርግበት። ያረጋቸኋቸው አሉ። አዎ፣ በነገራችን ላይ ወንዶች ነው ሴቶች ናቸው የሚያድሩት? ወንዶቹ ብቻ ናቸው። ቶች ችግራቸውን ታዋያላችሁ። ስራም የሚፈልጉ ከሆነ ስራ ፈልጋችሁ ታስይዛላችሁ። እስኪጠናከሩ ደግሞ ለሁለት አመት ተደጉሟቸዋላችሁ። ልክ ምናልባትም አንዳንዱ የአእምሮ በሽታ ሊሆን ይችላል። መንገድ ላይ እንዲቀር ያደረገው መጠጥ ሱስ ሊሆን ይችላል። የትዳር መፈናቀል ሊሆን ይችላል። ብዙ ብዙ ነገሮች እነዚህ መሰረቱን ፈልጎ በነዛ ጉዳይ ላይ የምክር አገልግሎት መስጠትና እነዛን ችግሮች እንዲቀረፉ የማድረግ ስራና ራሱን እንዲያቋቁም የማድረግ ስራ ነው የምንሰራው ማለት ነው። በዚህ በኩል እንደ ወደ ሌላው ክፍል ሳንሄድ አቶ ዋክሊሉ ኢትዮጵያውያን ይገጥሟቸው ያጋጥማሉ በዚህ ሁኔታ ምን መሰለህ በአንድ ቦታ የህብረተሰብ ቁጥር እየበዛ ሲሄድ ሁሉም ነገር ይኖራል። የተማረም ይኖራል፣ ያልተማረም ይኖራል፣ ትልቅ ስልጣን ላይ የሚደርስም ይኖራል። ሁሉም አለ። በዚህ ባጠቃልለው መልካም ይመስለኝ። መልካም። እሺ ሌላ ክፍልም ቀጥል። ምንድን ነው በዚህ ቦታ ላይ አሁን ባለህበት እዚህ የማማከር ምክር እንሰጣለ ምትለው፣ አንድ ለየት ያለ ፕሮግራም ያለን የካናዳ ሰራዊት አባሎች ሆምለስ ቬትረንስ እንላቸዋለን ያዘጋጀ ነው ፕሮግራም ነው። አንድ ሶስት አራት አመት ሆኖታል። አሁን እኛ ብቻ ነን በተለይ እዚህ ቶሮንቶ ውስጥ የዚህ አይነት አገልግሎት የምንሰጠው አምጥተን የሚያገኙትን ጥቅም እንዲያገኙ የሚገባቸው ምክር አግኝተው ራሳቸው እንደገና አቋቁመው ሙሉ ጤንነትና ሙሉ ኑሮ እንዲኖሩ የሚያደርግ ክፍል አለን ሶስት ሰራተኞች አሉ በዛ በኩል ላይ ብቻ የሚሰሩ ይሄ በጣም እርካታ የሚሰጥ ስራ ነው ይሄንንም እናደርጋለን ወደሚቀጥለው ክፍል ንግባ ይሄኛው ክፍል ደግሞ ሀያ አምስት አልጋ ያለው በመጠጥ ወይም በተለያዩ እጾች ሱስ ያለባቸውን ሰዎች ምክ የምንሰጥበት የምንረዳበት ሁኔታ ነው ያለው። ሱስ ሰፋ ያለ ችግር ነው። በፍላጎት መጥተው አገልግሎት እንፈልጋለን፣ ምክር እንፈልጋለን፣ ከዚህ መላቀቅ እንፈልጋለን ሲሉ ያው እዚህ እያሳደር ምክር እንሰጣለን። ሱስ ውስጥ ሊገቡ የቻሉት በምን ምክንያት ነው? ያንንስ ሊቀጥሉ ያስገደዳቸው ሁኔታዎች ምንድን ናቸው? ከዚህ ለመውጣት ቴክኒኮቹ ምንድን ናቸው የሚሉትን ስራ እንሰራለን ማለት ነው፣ ከሰዎቹ ጋር። ቀደም ሲል ማቅረብ የነበረብኝ ጥያቄ ሊሆን ይችላል። ነጥቡን ሳይረሱ ወደሚቀጥለው ቦታ ከመሄዳ ከመሄዳችን በፊት ማታ ማታ ይመጣሉ እነዚህ ሆምለሶች ወይም ቤት የሌላቸው ወገኖች እና በስንት ሰዓት ይመጣሉ? በስንት ሰዓት ይወጣሉ? ጠዋት ከተማ ውስጥ የተለያየ አይነት ሰርቪስ ይሰጧል። እኛ ጋር ግን ማታ ከሰዓት በኋላ አምስት ተኩል አስራ አንድ ተኩል ማለት ነው አንድ ተኩል ማለት ነው ይመጡና ሌሊቱ ሙሉ አድረው ጠዋት በሁለት ሰዓት ተኩል ከቁርስ በኋላ ማለት ነው ቁርስም ይበላሉ ቁርሳቸውን አሁ እዚህ በሙሉ ያሉት ቁርሳቸው ይዘጋጅላቸዋል። ቁርሳቸውን ከበሉ በኋላ ቤቱን በጣም ነው የምንጠቀምበት ና በቀኑ ሙሉ መጸዳት አለበት አልጋቸው እንደገና ተስተካክሎ መቀመጥ አለበት። ለሌሎችም ፕሮግራሞች እንጠቀምበታለን ክፍሉን። ስለዚህ ምንም ሰው ቀን ላይ እንዲኖር አንፈልግም። ምን ምን ታደርጉበታላችሁ? ቀን ቀን እነሱ ሲሄዱ ኮመን ሩም አለ። እነሱ ቴሌቪዥን የሚያዩበት ምናምን የተለያየ የቴራፒ የሚሰራበት ክፍል ነው። ክህሎት ማዳበሪያ ላይፍ ስኪል የምንለዋል። እሱን ክፍሎች እንሰጣለን። ጤና ትምህርት የምንሰጥበት ሁኔታ ሊኖር ይችላል። እነሱ እንዲሳተፉ እናደርግበታለን። አንዳንድ ጊዜ ስለ ተወሰነ የህክምና ለምሳሌ ስለ ቲቪ ወይም የመሳሰሉት ትምህርት የምንሰጥበት ነገር ሊሆን ይችላል። ከዚህ ውጭ ደግሞ የሰራተኞችም ስብሰባ የሚካሄድበት ቦታ ሊሆን ይችላል እና ለብዙ ነገር ስለምንጠቀምበት በቦታው እንትን ማለት ንችልም። በተጨማሪ ህጻናት ልጆች፣ ወጣት ልጆች ከትምህርት ቤት መጥተው እዚህ በጎ አድራጎት ስራ ይሰራሉ። ስለዚህ ለደህንነት ሲባል ብዙ ነገር ሚክስዳፕ እንዳይሆን፣ ድብልጥቅ እንዳይል ጥንቃቄ እናደርጋለን ማለት ነው። እንዳልኩ ማማከር ብቻ ሳይሆን የቤት ችግርም የገቢ ችግርም ምናምን ስለሚኖራቸው በዛ በኩልም ድጋፍ እንሰጣለን። ቤት እንዲያገኙ የምንችለውን ሁሉ እናደርጋለን። ቤት ካገኙ በኋላ ደግሞ በቀጣይነት ድጋፍ በመስጠት ይሄ ምክንያቱም የሱስ ነገር ለጊዜው የሻል ያለ ቢመስልም አልፎ አልፎ እንደገና ስለሚያገረሽ እንዳይሆን ቢሆን ደግሞ በቀላሉ በጊዜ አግኝቶ ሰዎቹን አማክረው እንደገና ቶሎ ወደ መጥፎ ነገር እንዳይሄዱ እዛው ቀልጠው እንዳይሄዱ ለማድረግ የምንችለውን ሁሉ እናደርጋለን ማለት ነው። ድጋፋችን ይቀጥላል። ይሄ ትልቅ ትልቅ አገልግሎት ነው። ከዚህ ጋር አንዱ አያይዘን አሁን የጀመርነው ዘንድሮ የጀመርነው የዚህ ቁማር ጋምብሊንግ ጋር የተያያዘ ፕሮግራም ነው። በዚህ ኮሚኒቲ ውስጥ አሁን ሰፋ ያለ ቁማር እንዳለ እና ብዙ ገንዘብ በዛ በኩል እንደሚያባክኑ ያም ወደ ጎዳና ተዳዳሪነት እንደሚያበቃ ትልቅ ጥናት አካሂደን ብረት ያስሰርሳል ስለደረሰበት አዲስ ፕሮግራም ለሱ ጀምረናል። ለሶስት አመት የሚቆይ ከጥናት ጋር የተያያዘ ፕሮግራም ጀምረናል። ተመሳሳይ ስራዎች እየሰራን ነው። ወደ ታች ስንሄድ ይሄ ቦታ እነዚህ አራት አምስት ክፍሎች የምታያቸው የተለያዩ ሰራተኞች ና የክፍል ኃላፊዎች ማኔጀሮች ቢሮዎች ናቸው ቅድም መጀመሪያ ላይ ስትገባ እንደነገርኩ ይሄ ኦፊስ ራሱ መቶ አመት ይሆነዋል። ሲጀመር የሙቪ ቲያትር ቤት ነበር። እንደገና ነው ሬኖቬት ሆኖ እኛ ምንጠቀምበት። ይሄ አሁን የምታየው በመስኮት በኩል ፕሮጀክተሮች ይቀመጡበት የነበረው ነው ማለት ነው። እዚህ ጋር እዚህ ክፍል ውስጥ ከሚቀመጡት ውስጥ የፓስቶራል ኬር ወይም የመንፈሳዊ አማካሪዎችም አሉን። ማንኛውም ሰው ቢፈልግ ቢፈልግ የሚፈልግ ሰው አንዳንድ ጊዜ የለም መንፈሳዊ አማካሪ ይፈልጋለሁ ይላል እና ያንን የሚፈልግ ሰው ካለ እነሱ ያማክራሉ ማለት ነው። ታች ለውሰድ ይሄ እንግዲህ ዳይኒንግ ሮማችን ነው የምግብ ቤት አዳራሽ ነው። ይሄ የምግብ አዳራሽ እንደምታየው ልክ እንደ ማክዶናልድ የተደላደለ ነው ወንበሩ ጠረጴዛ ማክዶናልድ ምናምን ይመስላል አቀማመጡ ወንበሮቹ ምናምን በጣም ጥንቃቄ ነው። በጣም ዲግኒቲ ክብር ያለው ነገር እንዲሆን ነው በተቻለ መጠን ለማድረግ የሞከር ነው። በአንድ ጊዜ መቶ ስልሳ ሰው መቀመጥ ይችላል እዚህ ቦታ። በቀን በቀን አቶ አዲሱ በአማካኝ ከአንድ ሺ ሁለት መቶ እስከ አንድ ሺ ሶስት መቶ ምግብ ሰርቭ እናደርጋለን። ቁጥሩ ፕሌትስ ነው። አንድ ሰው ሁለት ጊዜ ሶስት ጊዜም ደጋግሜ መብላት ፈልጋለሁ አልከለከልም። እንደፈለገ መሆን ይችላል። እና እነዚህ ምግብ መሰረታዊ የሰው ልጅ መብት ነው ብለን ስለምናስብ እስከፈለገ ድረስ ቢበላ ችግር የለም። ሁለት ሶስት አራት ጊዜ ማለት ነው። በአንድ የሚመጡት ሰዎች ግን ሺህ ሶስት መቶ አይሞሉም፣ አይመጡም። በአንድ ጊዜ በቀን እስከ ሰባት መቶ ስምንት መቶ ሰው ይመጣል። ሰባት መቶ ሰው ይመጣል፣ ስምንት መቶ ሰው ከጠዋት ጀምሮ ከቁርስ ጀምሮ እስከ ማታ ድረስ ያለውን ሁኔታ ብታይ ቀኑን ሙሉ ነው በዚህ ቦታ የምናካሄደውና ለምሳሌ ጠዋት ለዚህ ስለሚያድሩት ቁርስ ይደረጋል ከዛ ከ ጠዋት ከሶስት ሰዓት እስከ አምስት ሰዓት ጠዋት ድሮፒንግ ፕሮግራም የምንለዋለ ለማንኛውም ሰው ክፍት የሆነ ከዛ በኋላ ቀን ላይ እዚህ ላሉት በዚህ በሱስ ላለባቸው ሰዎች እዚሁ ስለሚኖሩ ለእነሱ ምግብ ይሰጣል። ከሰዓት በኋላ እንደገና ከሁለት እስከ አራት ሰዓት ተኩል አሁን እንዳልኩ ይሄ ትልቅ ሚል አለን ሰው፣ ማንኛውም ሰው መጥቶ የሚበላበት ነው። ኋላ ማታ እንደገና አስራ አንድ ተኩል ገደማ ራት እንሰጥና ከዛ በኋላ ለመኝታ የመጡትን እዚህ ውስጥ ነው ፕሮሰስ የሚደረጉት ማታ እዚህ ለሚገቡት አንድ ተኩል ማታ ማለት ነው። እዛ ላይ ትንሽ የሚበሉት ነገር እንሰጣለን። ስለዚህ ቀኑ ሙሉ በጣም ፈጣን የሆነ ስራ ነው የሚካሄደው። ከአንድ ሺ ሁለት መቶ እስከ አንድ ሺ ሶስት መቶ ሚል በቀን በአመት ወደ አራት መቶ ሀያ አምስት ሺ ማለት እናገላለን ማለት ነው። ግን ማታ ማታ የሚመጡት አሁን ለማደር ነው ይታወቃሉ። ቀን ቀን ግን አሁን ቅድም ሲገቡ ሁሉ አያለው። ሰዎች ይገባሉ፣ ይበላሉ፣ ይወጣሉ። እና ማንም ነው የሚመጣው። የታወቁ ነው ወይም እነዚህ ሰዎች ደግሞ ችግረኞች፣ ሆምለስ መሆናቸውን በምን ነው የምታውቁት? ሁሉ የመጣ ዝም ብሎ ይበላል። ምግብ ነው ምን አቀርበው ራበኝ ያለ ሰው ነው እንትን የምንለው። ራበኝ ካለ ሰው ሰው መቼም ሌላ ሰው ቤት ሄዶ ምግብ ስጠኝ ማለት ራበኝ ስጡኝ ማለት በጣም በጣም ከባድ ነገር ነው ብለን ነው የምናስበው እኛ። ስለዚህ ማንንም አይዲ ካርድ አሳየ ምንድን ነው እንትንህ ማነህ ምናምን አንል። በሩ ክፍት ነው። ማንኛውም ሰው በዚህ በኩል መጥቶ ተስተናግዶ መሄድ ይችላል። የሚያስተናግዱት እንዳልኩ ይሄ በጣም ከባድ ስራ ነው። አራት አምስት የራሳችን ሰራተኞች አሉን፣ ግን በጎ አድራጊ ናቸው ና። አለበት ብዙ ነው እኮ ቅድም እንዳልኩ መቶ ሰማንያ ሰራተኛ ገደማ አለን። ጉድ ሸፐርድ ሰማንያ ነው ያለው ሰራው በአጠቃላይ ሰማንያ ገደማ ግን ወደ አምስት ሺህ ቮለንቴር አሉን። ደግሞ ያለ እነሱ ድጋፍማ ምንም መንቀሳቀሳ። በፈረቃ ነው የሚመጡላችሁ። ቁርስ ላይ የሚመጡ አሉ፣ ቀን ምሳ ላይ የሚመጡ አሉ፣ ቀን መጥተው መኝታ ቤቶች የሚሰሩ አሉ፣ ልብስ የሚያጥቡ አሉ። የተለያየ አይነት ስራዎች አሉና ሀያ አራት ሰዓት ሰባት ቀን በሳምንት ክፍት ነን። ምንም ቀን ተዘግቶ ወደ ታችን ሄድ ና። ይሄኛው አሁን ያለንበት ቦታ ደግሞ የሜዲካል ክሊኒክ ነው፣ የህክምና ክፍላችን ነው እዚህ የራሳችን የቀጠርነው የፕሮግራም ነርስ አለ። እሷ ነች ፕሮግራም የምታስተባብረው። በተጨማሪ ዶክተሮች፣ የሳይካትሪክ ሙያተኞች፣ የአእምሮ ሙያተኞች፣ የሽሮፖዲስት ማለት የእግር ዶክተሮች የመሳሰሉት ይመጣሉ እና አራት፣ አምስት፣ ስድስት አይነት ሰርቪሶች እዚህ ቦታ ይሰጣል ማለት ነው። በተለይ የሚመጡት እንግዶቻችሁ እንደሚፈልጉት ወይም እንዳለባቸው ህመም አይነት ባለሙያ ይኖራቸዋል አለን። ለዓይን፣ ለእግር እግር በጣም ብዙ እንግዲህ ሆምለስ ሰው በአብዛኛው ቀኑ ሙሉ በእግሩ ሲሄድ ስለሚውል በጣም ችግር አለበት። ስለዚህ እዛ በኩል ህክምና የሚያደርጉ ዶክተሮች አሉ። ጀነራል ፕራክቲሽነር ወይም አጠቃላይ የህክምና የሚሰጡ ዶክተሮች አሉ ማለት ነው። እነሱ በሙሉ በየተራ እየመጡ እዚህ አገልግሎት ይሰጣሉ። ሁሉም አገልግሎታችን በነጻ ነው። በአመት ወደ ሶስት ሺህ ሰዎች የህክምና አገልግሎት ያገኛሉ። በሳምንት ስድስት ቀን ክፍት ነው፣ ይሄ የህክምና አገልግሎታችን ማለት ነው። በሳምንት ካለ እሁድ በስተቀር ሁሉም ቀን ሦስት ሰዓት ማታ ድረስ ክፍት ነው። በጣም ህመም ያደረባቸው ሰዎች ሲያጋጥሙ ወደ ሆስፒታል ጽፎ ማስተላለፍ እድሉ አላችሁ፣ ትችላላቸው። ከዶክተሮቹ ጋር በቀር ስለማልሰራ እንዳልኩ እዚህ መጥተው የተለያዩ ሆስፒታል ዶክተሮች ናቸው እኛ ጋር መጥተው የሚሰሩ እዛ ይወስዷቸዋል ማለት ነው። እነሱ ጋር ግንኙነት ስላለን የስምምነትም አለን። አንዳንድ አስቸኳይ ኤመርጀንሲ ቦታዎች ላይ እኛን ቀድሞ እንዲያዩልንና እነሱም ደግሞ በተዳዳሪ ችግረኛ የሆነ ሰው ሲያክሙ የትም ቦታ መሄድ ጃ የለኝም ቢል ደግሞ ወደኛ ወደ ሆስፒታል መኝታ እንድንሰጠው ስምምነት ያለን ሆስፒታሎች አሉ። ይሄ ሁሉ በአብዛኛውም በራሳችን ጥረት ነው። ከመንግስታት የምናገኘው ወደ አርባ ፐርሰንት እንደ ወደዛ ይሄን ነበረ። ወጫችሁ ሳየው በጣም ብዙ ነው። እና ገቢው ምንድን ነው? ማነው የሚያገዛችሁ? አባሎች አሉ የሚከፍሉ፣ ወይስ መንግስት ምን ያህል ነው የሚረዳችሁ? ወደ አርባ ፐርሰንት ገቢያችን በመንግስት ነው የሚሸፈነው። ስልሳ ፐርሰንቱ ግን እዚህ ሀገር ፈንድ ሬዚንግ ይሉታል። በጎ አድራጊዎች ናቸው የሚረዱት፣ ትልልቅ ኮርፖሬሽኖች ፈንዴሽን ምናምን የሚባሉ በቃ ሰውን መርዳት ትክክል ነው ብለው የሚያስቡ የህብረተሰብ ክፍሎች ናቸው። ንት የሚሉት የራሳችን አራት ሰራተኞች አሉ ይሄን ስራ ብቻ የሚሰሩ ገንዘብ ሊገኝ የሚችልበትን መንገድ የሚያፈላልጉ ማለት ነው። እዚያ ከተማ ቶሮንቶ እንደሚያውቁት የማህበረሰብ ጽህፈት ቤቶች አሉ፣ ኮሚኒቲ ሴንተሮች። የኢትዮጵያ አለ፣ የአገሩ አለ። እነዚህ ምን ያህል ለእናንተ ይጠቅማሉ? ለምን አሁን እዚህ እናንተ የምሰበስቧቸው ሁሉ የተለያዩ አገሮች ህዝቦች ናቸው። እነዚህ ደግሞ ለምሳሌ ኢትዮጵያዊ ቢኖር ማህበረሰብ ኢትዮጵያ ኮሚኒቲ ሴንተር ቢሄድ ይቀለዋል ይመስለኛል፣ አላውቅም ግን፣ ልክ እንደዛው የሌላውም አገር ኮሚኒቲ ሴንተሮች አሉ ማዕከሎች አሉ በየከተማው እናንተ ጋም እንዳላቃለሁና፣ እንዴት ነው ከእነሱ ጋር ስራውን የምታቀናጁት ወይስ ምን ያህል ያግዟችኋል? ወይ ስራችሁ ተደራራቢ ይሆናሉ ወይ እነሱ ምግብ ይቅርታል። እነሱ ምግብ ምግብ እነሱ አያቀሩም እንደናንተ ነገር ግን ምክር ይሰጣሉ። ስራ እንፈልጋለን የሚላሉ ያን ያህል ተግባራዊነቱ ብዙ አይደለም። በየቦታው እንዳየሁት ግን ለስሙ አሉ። መኖሩን እና ምን ያህል ትገናኛላችሁ ለማለት ነው። እኛ ጋር የምንሰሩት አማካሪዎች በጣም በቅርብ ከሁሉም ኮሚኒቲ ሰዎች ጋር ለመስራት ይሞክራሉ እና በግለሰብ ደረጃ እያንዳንዱ ሰው ሲመጣ አማካሪው ሲያማክረው፣ ቁጭ ብለው የችግሩን አይነትና ምን እናድርግ የሚለውን ሲመካከሩ ሌሎች አማራጮች እናቀርባለን ለሰው እና ይሄ አለ ይሄ አለ ይሄ አለ። አንተ ምንድን ነው የትኛውን ብናደረግ ነው የተሻለ መስሎ የሚታይ ተብሎ ይጠየቃል፣ እና ሰውየው እንዲወስን ነው የምንፈልገው። እኛ ወይም ሌላ ኤጀንሲ በሰው ህይወት ላይ እንዲወስን ሳይሆን ሰውየው ራሱን እንዲወስን ነው። ድሀ ቢሆንም የተሰቃየ ቢሆንም የአእምሮ በሽታ ያለው ቢሆንም ዝቅተኛ ቢሆንም ሰው ነው እና የሰውነት መብቱ ተጠብቆ ራሱ እንዲወስን ነው የምናደርገው። ስለዚህ ከዚህ ኮሚኒቲ እንደዚህ እንደዚህ አይነት አገልግሎት ይሰጣል፣ ወደዛ ልላክህ ወይስ እኛ ቀጥለን እንትንበልህ ላኩኝ ካለ እንልክና ከነሱ ጋር በመተባበር ሰውየውን ለማገዝ እንፈልጋለን፣ እንሞክራለን። የለም እናንተው ቀጥሉልኝ ካለ በዛው የሰውየውን ውሳኔ አክብረን በዛው መልክ እንቀጥላለን ማለት ነው። የተለያዩ ኮሚኒቲዎች ግን የተለያየ አገልግሎት ይሰጣሉ። አንዳንድ ኮሚኒቲዎች ለምሳሌ ሰው ይልኩና መጥተው እዚህ ምግብ የሚያቀርቡ አሉ። ይገርመሃል፣ ለምሳሌ ሶስት መቶ አራት መቶ ሰው ሊመግብ የሚችል ምግብ ከእኛ ጋር ይነጋገሩና በዚህ ቀን ምሳ እኛ ብናበላስ ህዝቡን ብለው አምጥቶ የሚያቀርቧሉ ወይም ደግሞ ሰርቭ የሚያደርጉ ማለት እኛ ለህዝቡ የሚያስተናግዱ ይኖራሉ ማለት ነው። እና እንደዚህ አይነት ስራ ባነ ተባብረን ነው። መልካም እንቀጥል። እሺ፣ ይሄ አሁን የምታየው ደግሞ ብዙ ሰዎች እንግዲህ መንገድ ላይ ሲተዳደሩ በጣም ብዙ ችግር ይኖርባቸዋል፣ የጽዳት፣ የመሳሰሉት ይሄ ትንሽ የክፍል ከማንኛውም በጎ አድራጊ የምንሰበስበው ልብስ ካምፓኒዎች ምናምን የሚሰጡን ዶኔሽን፣ በጎ አድራጎት ልብስ ነው፣ ክፍል ነው። እዚህ ውስጥ ይሄ ምንድን ነው? ማንኛውም እኛ ጋር የሚመጣ ጎዳና ተዳዳሪ ልብስ እፈልጋለሁ ቢል ከዚህ ልብስ መጥቶ እንዲወስድ እንፈቅዳለን። አምስት ቀን በሳምንት በዛ አገልግሎት አለን። እዚህ እንደምታየው ሁለት ሶስት ሻወር ቦታዎች አሉ። የሰውነት መታጠቢያ ምንድን ነው? ልብሱን ወስዶ እዛ ሰውነቱን ታጥበው አዲስ ልብሱን ለብሶ እንዲሄድ ለማድረግ። ልክ ነው። አንዳንድ ጊዜ ለምሳሌ ሰዎች ለቤት ማ ለስራ ፍለጋ ይሄዳሉ። ስለዚህ ጸዳ ብለህ መሄድ አለብን። አንዳንድ ጊዜ የፍርድ ቤት ቀ ቀጠሮ ይኖራቸዋል። ክስ ይኖርባቸዋል። እዛም ጸዳ ጸዳ ብለህ መሄድ ያስፈልጋል። አንዳንድ ጊዜ ኢቨን ቤት ለመከራየት ሲሄዱ እውነት ነው። የቤቱ አከራይ እንደዚህ ቁሽሽ ያለ ሰው ሲሆን ትንሽ እንትን ይላል። ስለዚህ ልብስን ጸዳ አድርገህ፣ ሰውነትን ታጥበህ ምናምን ሂድ ብለን ምክር እንሰጣለን ማለት ነው። ለስራ ፍለጋም ሲሄዱ እንዲሁ ነው። አዎ፣ ምክር መስጠት ብቻ ሳይሆን እቃው ስለሌለው ነገሩን ሊያውቀው ይችላል። ልብስ ታዳ ከሄድ ግዛ እንዳይል ይችል ልብስ ደግሞ አዘጋጅተን በል ይችል ልበስ ይባላል። ስለዚህ ሰዎች ልብስም ይሰጧቸዋል ማለት ነው። አዎ የተለያየ በአብዛኛው ናት እዚህ ሶርት ይሆን ማለት ነው። በየአይነቱ በየአይነቱ በየአይነቱ ይቀመጥና የዊንተር ልብስ አለ፣ የበጋ ልብስ አለ፣ የክረምት ልብስ አለ። ሁሉም አይነት ልብስ ሙሉ ሱፍ አይነት ነገር አለ እዚህ ውስጥ እሱን እናደርጋለን ማለት ነው። እና ግለሰቦች ይሰጡናል፣ እሱን አስተካክለን አጥበን፣ ታጥበው ለሰው እንዲደርስ እናደርጋለን። ወይም ካምፓኒዎች ደግሞ አሉ የሚሰጡን ትርፍ የሆነባቸው ሊሸጡ። አንዴ ከለበሱ ግን ለብሶ መሄድ ነው፣ አለ መመለስ የለም ኖ ኖ ኖ፣ በፍጹም በፍጹም። አይ እንደው ድንገት ሪሳይክል እንደገና። እሺ ጎመን ምን ምን ምን እንትና አዎ። ልብስ ደግሞ አይመችም። ልክ ነው ያሉ ናቸው እና አዎ እንትና፣ ይሄ ነው። ከዚህ እንውጣ። ና ያው፣ ሁለት ክፍሎች ታያለህ። ወደ አራት አምስት ተደራራቢ አልጋዎች ያሉበት ነው ይሄ። የተከፈተው ምን መሰለህ፣ በከተማችን በጣም ብርድ ነው። በጣም በጣም በጣም ሀይለኛ ክረምት፣ በጣም ይወርዳል። ከቅድሙ ክፍል የተለየ ነው ይሄ። አዎ ይሄ እንግዲህ የምናደርገው እንደ ኦቨርፍሎ ማለት፣ ትርፍ ሲመጡባቸው፣ በጣም ከተማ ውስጥ መኝታ ሲጠብና በብዛት ሲመጣ አዎ ሲሆን ምን ልክበት ቦታ ስናጣ በእነዚህ አይነት ቦታዎች ላይ ለማድረግ ብለን የጀመርነው ነው። አሁን ከሲቲ ገቨርንመንቱ ይህንን እንድንቀጥልበት እንትን ብሎ ያው ተጨማሪ አገልግሎት የምንሰጥበት ነው ይሄ ነው። ከዚህ ሌላ እንግዲህ ወደ ውስጥ ብንገባ ይሄ የምታየው ትልቅ ነው እንደ መጋዘን ነገር ነው። እንዳልኩ በአመት አራት መቶ ምናምን ሺ አራት መቶ ሀያ ሺ ምግብ እንሰጣለን። ያንን ለማድረግ ደግሞ ብዙ ብዙ ምግብም እንዲኖር ያስፈልጋል ማለት ነው። ትልቅ ፈንድሬዚንግ ና ዶኔሽን ከሰው እንሰበስባለን በቤተ ክርስቲያኖች በኩል በትምህርት ቤቶች በኩል ምናምን እያደረግን እና እዚህ ውስጥ ይሄ ነው የሚደረደረው ማለት ነው። በሙሉ መጣና እዚህ ይደረደራል። ይሄን እያወጡ ነው ሰራተኞች ምግብ በየቀኑ የሚያዘጋጁት ማለት ነው። እዚህ ደግሞ ትልቅ ላውንደሪ ልብስ ማጠቢያ ክፍሎች ናቸው። በየቀኑ የሰው መኝታ በልብሱ አንሶላው እና የትራስ ምንድን ነው ልብሱ መታጠብ ስላለበት ይሄ ሀያ አራት ሰዓት ነው የሚሰራው ይሄ መሽን ማለት ነው። እነዚህ ማሽኖች ቮለንቴሮች አሉን በጓድ አዘጋጆች ሰራተኞች አሉት። ማጠፍ፣ መተኮስ ይሄንን ነው ሲሰሩ የሚውሉት ማለት ነው። እና ንጹህ የሆነ ነገር እንዲያገኙ ንጹህ የሆነ ቦታ ለመንፈሳቸው ትንሽ እርካታ የሚሰጥ ቦታ እንዲያገኙ ለማድረግ ነው የምንጠራው ይሄ ነው እንግዲህ። ከዚህ ሌላ በጀርባ በኩል ግን እዛ ያያቸው ህንጻዎች አንዱ በሬት ሀውስ ይባላል። በዚህ በኤች አይ ቪ ኤድስ ለተጠቁ ወገኖቻችን መኖሪያ ነው። እሱ የኛው በኛው ድርጅት ስር ነው። ሌላው በዚሁ ህንጻ ውስጥ ያለው ሴንት ጆሴፍ ኤቪደንስ ይባላል። ይሄ ደግሞ ለአዛውንቶች የአእምሮና የመሳሰለ ችግር ህመም ችግር ላለባቸው አዛውንቶች መኖሪያ ነው። ይሄ እነሱ ደግሞ ሀያ አራት ሰዓት እዚሁ መኖሪያቸው ነው። በቃ ቋሚ ነዋሪ ናቸው እነዚህ ማለት ነው። ቋሚ ነዋሪ ናቸው። ሀያ አራት ሰዓት ድጋፍ እንሰጣቸዋለን። ምግባቸውን የሚያዘጋጁ ሰራተኞች አሉ፣ ምክር የሚሰጧቸው አሉ፣ የሚያግዟቸው ሁሉ ነገር የሚያግዟቸው አሉ። ከአቅማችን በላይ የሆነ ነገር እስኪመጣ ድረስ በጸጋ በደስታ እያበገል እንኖራለን ማለት ነው። ከሞላ ጎደል ይሄ ነው። ታኪ በጣም ጥሩ ነው። አቶ አክሌል ይሄ ለእኛ ፕሮግራም ተከታታዮች ሊያውቁት የሚገባ ነው። አንድ መልካም የሚሰራ ነገር እንቸም ስራውን ማሳየት ያስፈልጋል። በተጨማሪ ደግሞ ይሄን ሰምተው ለበጎ በጎ አድራጎት የሚነሳሱ ሰዎች መተው እርዳታ እንዲሰጡ ይረዳል። በተለይ እናንተ አካባቢ ያሉት ለሌላውም ቦታ ጥሩ ነው። የጉድ ሸፐርድ ሚኒስትሪስ ምክትል ዋና ስራ አስኪያጅ አቶ አክሊሉ ወንዳፈረው በጣም ነው የማመሰግነው። እግዚአብሔር ስጥልኝ ጌታ። በጣም እኔም አመሰግናለሁ አቶ አዲሱ፣ እንደዚህ አይነት ትኩረት በመስጠት እጅግ እጅግ አመሰግናለሁ። እግዚአብሔር ስጥልኝ። አዲሱንና እንግዳውን እናመሰግናለን። አድማጮች የምትከታተሉት ከአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በየሳምንቱ ቅዳሜ ከምሽቱ 3 ሰዓት እስከ 4 ሰዓት በ19ና በ22 ሜትር ባንዶች ከዋሽንግተን ዲሲ የሚተላለፈውን የቅዳሜ ህዳር 30 2010 ዓ.ም ፕሮግራማችንን ነው። ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን የሳምንቱ ምርጥ ምርጥ የእንግሊዝኛ ዜማዎች የሚሰሙበት የሙዚቃ ቃና በደሳሌ መኮንን እንደተዘጋጀው Já, ja, ja, ja, ja, ja, ja, ja. ሰላም ሰላም ሰላም ሸዋዎች፣ ሰላም ብያለሁ፣ አርሲ ታዲያስ፣ እንደምናመሻችሁ ወሎ፣ ደግናቸው እባካችሁ፣ ታዲያስ ወለጋ፣ አማነው ያገሩ ትግራይስ እንዴት ናችሁ? እንደምንሰነበታችሁ። ለክብር ሰላምታ ለሁላችሁም በያላችሁበት። ከስቱዲዮ 14 ከአንገቴ ጎንበስ ብያለሁኝ። በዛሬው የሙዚቃ ቀና ፕሮግራም የተመረጡ ዜማዎችን ይዤላችሁ ቀርቤያለሁ። ዘወር ልበል እንግዲህ ለሙዚቃው ይሄው ብሊቭ በተሰኘው ቆየት ባለ በሼር ዜማ ነው የምሽት ፕሮግራማችንን የጀመርነው። እንደ አውሮፓውያን አቆጣጠር በ1998 ያወጣቸው ይህ ምርጥ ዜማዋ ነው ሼርን በዓለም የሙዚቃ መድረክ በደንብ እንድትታወቅ ያደረጋት። ሼር በአሁኑ ሰዓት የሰባ አንድ ዓመት የእድሜ ባለጸጋ ስትሆን አሁንም ከሙዚቃው መድረክ አልጠፋችም። እንደውም በዘንድሮ የቢልቦርድ የሙዚቃ የሽልማት ስነ ስርዓት ምሽት ላይ ተገኝታ ይህንን የሰማነውን ምርጥ ዜማዋን በሚያስደንቅ ሁኔታ ነበር የተጫወተችው። ሌላ የሼርን ዜማ ወደ በኋላ አሰማቸ ደርሷለሁ ነቃ ነቃ እንድንል ሞቅ ያለ ሙዚቃ ላይ እንቆይና የሌላ ተደናቂ ድምፃዊ ዜማ እናድምጥ። ድምፃዊቷ ሌዲ ጋጋ፣ የዜማው ርዕስ ባድ ሮማንስ። ሮማ ሮማ ጋጋ ወደ ኢሮፓውያን አቆጣጠር በ2009 ዘፌ ማንስተር ብላ ሌዲ ጋጋ ካወጣችው የስቱዲዮ አልበማ ውስጥ በአድ ሮማንስ የተሰኘውን ዜማዋን ነበር እያደመጥ ነው። የኒውዮርክ ግዛት ተወላጅ የሆነችው የ31 ዓመቷ ሌዲ ጋጋ ከሙዚቃው በተጨማሪ ለየት ያለ የአለባበስ ዘይቤዋም ነው በዓለም እንድትታወቅ ያደረጋት። አሁን ደግሞ ወደ ፊልም ትወና ሙያም ገባ እያለች ነው። በሚቀጥለው ዓመት ለይታ ይደርሳል ተብሎ በሚጠበቀው ኤ ስታር ኢዝ ቦርን በተሰኘው ፊልም ላይ ከዋና ተዋኞቹ መካከል አንዷ ሌዲ ጋጋ ነች። ከዚቹ ተደናቂ አርቲስት ዜማዎች መካከል ሌላ ተደናቂ ዜማዋን እንስማላት። ፖከር ፌስ የተሰኘው pop up up cafe የተሰኘውን የሌዲ ጋጋ ዜማ ነበር ያደመጥነው። በመቀጠል ደግሞ ወደ ራፕ ዜማ ልውሰዳችሁና የኤሚነምን ሎዝ ዩርሰልፍ የተሰኘውን ምርጥ ዜማውን እናደምጥላት። Let it slip, yo. His palms are sweaty, knees weak, arms are heavy. There's vomit on his sweater already. Mom's spaghetti. He's nervous, but on the surface he looks calm and ready to drop bombs. But he keeps on forgetting what he wrote down. The whole crowd goes so loud. He opens his mouth, but the words won't come out. He's choking. How? Everybody's choking now. The clock's run out. he's so st Cage. I was እንደዚህ ይርሳል የተሰኘውን የኤምንምን ዜማ ነበር የአድመጥ ነው። የራፐር ኤምንም አድናቂዎች ተዘጋጁ፣ አዲስ አልበሙን በገበያ ላይ ለማዋል ዝግጅቱን እያጠናቀቀ ነው። ሪቫይቫል ብሎ የሰየመው ዘጠነኛ የሆነው የስቱዲዮ አልበሙ በሚቀጥለው አርብ በገበያ ላይ እንደሚውል እየተዘገበ ነው። በውስጡ ወደ አስራ ዘጠኝ የሚሆኑ ዜማዎችን ሳያካትት አይቀርም እየተባለ የሚነገርለት የኤምንም አዲስ አልበም ውስጥ በርካታ ድምፀውያን እንደተካፈሉም ታውቋል። ከእነዚህም ድምፀውያን መካከል ኤድ ሸርን፣ ፒንክና ቢያንሴ ይገኙበታል። እንደውም በመቀጠል በአልበም ውስጥ ከተካተቱት ዜማዎች መካከል ቀደም ብሎ የወጣውን ከቢያንሴ ጋር የተጫወተውን ዋክ ኦን ዋተር የተሰኘውን ነጠላ ዜማ እናድምጥ። expectation so high is it the bar i set my arms i stretch but i can't reach a far cry from it or it's in my grass butters soon as i grab squeeze i lose my grip like the flying trapeze into the dark i plummet now the sky's blackening i know the marks high butter flies rip apart my stomach knowing that no matter what bars i come with you're gonna heart gripe and that's a hard fight getting to swallow so i scrap these as pressure increases like khakis I feel the ice cracking because. I walk on water, but I know Jesus. The the, the I walk on water, but only when it freezes. It's the curse of the standard that the first of the Mathers disc set. Always in search of the verse that I haven't spit yet. Will this step just be another misstep to tarnish whatever the legacy, love or respect I've garnered? The rhyme has to be perfect, the delivery flawless, and it always feels like I'm hitting the mark till I go sit in the car, listen and pick it apart. Like this is garbage. God's given me all this, still I feel no different. Regardless, kids look to me as a god. This is re if only they knew it's a facade and it's exhaustive and i try not to listen to nonsense but if you just are trying to strip me of my confidence mission accomplished i'm not godson nazwa kim Park, big james todd smith and i'm not prince so Beautiful mess, at times juvenile, yes. I goof and I jest. A flawed human, I guess. But I'm doing my best to not ruin your expectations and meet them. But first, the speed em verse. Now, Big Sean, he's going too fast. Is he gonna shout or curse out his mom? There was a time I had the world about the bs eating out my palm. Every album song I was spazzing the f out on. And now I'm getting clowned and frowned on. But the only one who's looking down on me that matters now's Deshaun. Am I lucky to be around this long? Begs the question though, especially after the methadone is yesterday fades, and the Dresden home is burnt to the ground, and all that's left of my house is lawn. The crowds are gone, and it's time to wash out the blonde. Sales decline, the curtains drawn, they're closing the set. I'm still poking my head from out behind. And everyone who has doubt, remind. Now take your best rhyme, outdo it, now do it a thousand times. Now, let them tell you the world no longer cares or gives a f about your rhymes. And as I grow out of sight, out of mind, I might go out of mind. Cause how do I ever let this mic go without a fight when I made a in tight robot of twine? But when I do fall from these heights, though, I'll be fine. I won't powder, cry, or spiral down a wine. But I'll decide if it's my final bow this time around, cause. Uh -oh. በሚቀጥለው ሳምንት አርብ በገበያ ላይ ይውላል ተብሎ ከሚጠበቀው የራፐር ኤምኔም አዲስ አልበም ውስጥ ከተካተቱት በርካታ ዜማዎች መካከል ዋክ ኦን ዋተር የተሰኘውን ዜማ ነበር ያደመጥነው። ቢዮንሴ የነች አብረው እየተጫወተችው። ራፐር ኤምኔም ከሙዚቃው በተጨማሪ ሰሞኑን በፖለቲካ በኩልም ስሙ እየተጠቀሰ ነው። በተገኘበት መድረክ ሁሉ በፕሬዚዳንት ትራምፕ ላይ ያለውን ተቃውሞ እያሰማ ነው። ባለፈው ቢኢቲ በተባለው የሙዚቃ የሽልማት ስነ ስርዓት ምሽት ላይ ባደረገው ከአራት ደቂቃ በላይ በሚሆን ራፕ ላይ ፕሬዚዳንቱን ክፉኛ ወቅሷል። እንደውም የሱ አድናቂዎችና የፕሬዚዳንቱ ደጋፊዎች ማንን እንደሚደግፉ ሚናቸውን እንዲለዩ ራፕ ባደረገው ዜማ ላይ ጠቅሷል። ሰሞኑን በመገናኛ ብዙሀን ሲነገር እንደሰማችሁት እዚህ ዩናይትድ ስቴትስ በርካታ በዓለም ታዋቂ የሆኑ ወንዶች በሴቶች ላይ አግባብ የሌለው ወሲባይ ወከባ አድርሰዋል በመባል ከስራ እስከ መባረር እየተደረጉ ነው። በታዋቂው የሆሊዉድ የፊልም አቀነባባሪ ሀርቢ ዋንስቲን ላይ በበርካታ ሴቶች የተነሳው የማጋለጥ ሂደት የሌሎችንም ታዋቂ ወንዶች ቤት እያንኳኳ ነው። ከሆሊዉድ ከዋንስቲን በተጨማሪ ኬቭን ስፔሲ፣ ደስትን ሀፍመን ሲጠቀሱ ታዋቂው ቀልደኛ ሊዩሲ ሲኬም ከወቀሳው አልተረፈም። ከታዋቂ ጋዜጠኞች መካከል ቻርሊ ሮዝ እና ማት ላውሪ ሲገኙበት ከፖለቲከኞቹም የዲሞክራቱ ሴነት አባል አል ፍራንክንና በአሁኑ ሰዓት ለአልባማ ግዛት ሴነትነት እየተወዳደሩ ያሉት የሪፐብሊካኑ ሮይ ሞር ይገኙበታል። ከሙዚቃ ኢንዱስትሪውም ያመለጠ የለም። ታዋቂው የሙዚቃ አቀነባባሪና የቅጂ ካምፓኒ ባለቤት የሆነው ራስል ሲመንም ወሲባይ ወከባ አድርሷል ተብሎ በመወቀሱ በፕሬዚዳንትነት ከሚያስተዳድረው ካምፓኒው ላይ ራሱን አግልሏል። እስካሁንም ድረስ ታዋቂ ወንዶች መጋለጣቸው እንደቀጠለ ነው። የታይም መጽሔት ፐርሰን ኦፍ ዘ የር የዓመቱ ምርጥ ሰው እያለ በዓመት አንድ ጊዜ በዓመቱ መጨረሻ አካባቢ በሚያወጣው እትም ላይ ወሲባይ ወከባ ደርሶብናል ብለው ማጋለጥ የጀመሩትን ሴቶች የዘንድሮው የዓመቱ ምርጥ ሰው ብሎ በመምረጥ በሽፋኑ ላይ አስቀምጧቸዋል። የተከበራቸው የሙዚቃ ቃና አድማጮች በመቀጠል ወደ ሙዚቃ ልመልሳችሁና ቀደም ብዬ እንዳልኩት የሸርን ዜማ ወደ ኋላ እመለስበታለሁ ብዬ ነበር። እስቲ አሁን በመቀጠል የዚችኑ ታዋቂ ድምፃዊ ውመንስ ዎርድ የተሰኘውን ዜማዋን እናድምጥላት። ኦቨንስ ዎርድ የተሰኘውን የሸርን ዜማ ነበር ያደመጥ ነው። ወደ አሜሪካን የቢልቦርድ ሰንጠረዥ ንግባና በዚህ ሳምንት በአልበም ሽያጭ የበላይነት የያዙትን አልበሞች ስንመለከት ሬፕቲሽን የተሰኘው የቴይለር ስዊፍት አልበም መቶ አርባ ሰባት ሺ ቅጅን በመሸጥ ሳምንት ይዞት የነበረውን የአንደኝነት ደረጃ እንደያዘ ነው። ባለፈው ሳምንት የአምስተኝነትን ደረጃ ይዞ የነበረው ፔንታንክስ ክሪስመስ የተሰኘው የፔንታንክስ አልበም ሰባ ሺ ቅጅን በመሸጥ የሁለተኝነትን ደረጃ የያዘ ሲሆን ዘ ትሪል ኦፍ ኢት ኦል የተሰኘው የሳም ስሚዝ አልበም 62 ሺህ ቅጅን በመሸጥ ሳምንት ይዞት የነበረውን የሶስተኝነትን ደረጃ በዚህ ሳምንትም አልለቀቀም። ወደ ነጠላ ዜማዎች ገባ ብለን ደግሞ ከመቶቹ ምርጥ ዜማዎች መካከል ከአንደኛ እስከ ሶስተኛ የያዙትን ብንመለከትና የሶስተኝነትን ደረጃ ከያዘው ነጠላ ዜማ ብንጀምር ፐርፌክት የተሰኘው የኤድ ሼርን ዜማ በዚህ ሳምንት የሦስተኝነትን ደረጃ ያዘ ሲሆን የሁለተኝነትን ደረጃ ያዘው ዜማ ደግሞ ሀቫና የተሰኘው የካሜላ ካቤሎ ዜማ ሲሆን ከመቶቹ ምርጥ ዜማዎች መካከል በዚህ ሳምንት የሁለተኝነትን ደረጃ የያዘው የሳምንቱ ምርጥ አንደኛ ዜማ ሮክስታር የተሰኘው ፖስት ማሎን ከ21ን ሳቪጅ ጋር በጋራ የሚጫወቱት ዜማ ነው በዚህ ሳምንት የአንደኝነትን ደረጃ የያዘው። የተከበራቸው የሙዚቃ ቀን አድማጮች፣ ለዛሬ የተመደበልኝ ሰዓት እየተገባደደ ነው። በዚህ ሳምንት የሶስተኝነትን ደረጃ በያዘው ፐርፌክት በተሰኘው የኤድ ሸርን ዜማ ሰናበታችኋለሁ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤናን ሰንበት ደሳለኝ መኮንን ነኝ በእኔ በኩል ቻው። I found a love for me well, Darling, just dive right in well, Follow my lead well, I found a girl Beautiful and sweet well, I never knew you were the someone waiting for me Kids when we fell የማጠቃለያ ዜና አላሰማችሁም። እስላማዊ መንግሥት ቡድንን ጠራርጎ ለማስወጣት ለሦስት ዓመታት የተካሄደው ውጊያ በድል ተጠናቋል ሲሉ የኢራቅ ጠቅላይ ሚኒስትር ሃይደር አልአባዲ ዛሬ ባግዳድ ላይ ለጋዜጠኞች በሰጡት መግለጫ አስታወቁ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ኢየሩሳሌም የእስራኤል ዋና ከተማ ነች ሲሉ ይፋ ዕውቅና ከሰጡና የሀገራቸውን ኤምባሲ ወደዚያው ለማዛወር የሚያስችል መመሪያ ካሳለፉ ወዲህ ጋዛ ሰርጥ ውስጥ በተቀሰቀሰው ዐመፅ ሐማስ ወደ እስራኤል ለተኮሳቸው ሮኬቶች የእስራኤል አየር ኃይል በሰጠው አጸፋ ሁለት ሰው ተገደለ። ደቡባዊ ካሊፎርኒያ ውስጥ የተቀጣጠለውና ሳምንቱን ሙሉ በስድስት የተለያዩ አካባቢዎች የተስፋፋው ሰደድ እሳት ሁለት መቶ አስር ሺህ ሰው ማፈናቀሉን ባለሥልጣናቱ አስታወቁ። ሰሜን ኮሪያና የተባበሩት መንግስታት ድርጅት በተከታታይ ለመገናኘት ተስማሙ። ስምምነቱ የመንግስታቱ ድርጅት የፖለቲካ ጉዳዮች ረዳት ዋና ጸሐፊ ጄፍሪ ፌልትማን የፒዮንግያን ጉብኝት ውጤት ነው ሲል የሰሜን ኮሪያ መንግስታዊ የዜና ወኪል ኬሲኤንኤ አመልክቷል። የማጠቃለያ ዜናው ይኸው ነበር። ዜናውን ያሰማኋችሁ ሰሎሞን አባተ ነኝ። ከቴክኒሻኑ ከስቱዲዮ ቴክኒሻኑ ጋር በዚሁ ይሰናበታችኋለሁ። ጤና ይስጥልኝ። የአሜሪካ ድምፅ ራዲዮ በየሳምንቱ ቅዳሜ ከ3 ሰዓት እስከ 4 ሰዓት በ19 እና በ22 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም እዚህ ላይ ፈጸመ። ከቴክኒክ አቀናባሪ የንጉሡ ታምሬ ጋር ያስተናገድኳቸው አሉላ ከበደ በዚሁ ይሰናበታለሁ። ነገ እሁድ ከ3 ሰዓት ላይ እንጠብቃችኋለን። እስከዚህ አድማጮች ሰላም፣ ደህን አደሩ።